ክቡራትና ክቡራን አድማጮች አሁን ስቱዲዮ እያለን እኛ አየር ላይ ሆነን ማለት ነው። ጽዮን አንድ ዜና እያጠናቀረች ነበረ ቢሮ ውስጥ ሆና የሰማያዊ ፓርቲ ልሳን የነገረ ኢትዮጵያ ጋዜጣ አዘጋጅና ሌሎች የፓርቲው ንቁ የተባሉ ተሳታፊዎች ዛሬ ታስረዋል። ጽዮን አሁን ስቱዲዮ ውስጥ ከኛ ጋር ትገኛለች። ጽዮን ምንድን ነው ያዝሽው ከዚህ ዜና ጋር ተያይዞ? አዎ ምንድን ነው ዛሬ ጠዋት ላይ የሰማያዊ ፓርቲ ንቁ ተሳታፊ አባሎቼ ናቸው ያሏቸው አባላቶች እና የፓርቲው የልሳን የሆነ ነገረ ኢትዮጵያ የሚባል ጋዜጣ አዘጋጅ ታሰሩ የሚል መረጃ ነበር የደረሰን። እሱን በሚመለከት የፓርቲው አመራር አባላት ምን ይላሉ የሚለውን ለማጠናቀር አቶ ይልቃል ጌትነት የፓርቲው ሊቀ መንበር ጋር ደውዬ ነበር። እንደዚሁም ደግሞ ትላንትና ስንዘግበው የነበረው ወይም ሰሞኑን ስንዘግበው የነበረው የኦሮሚያ ማስተር ፕላንን በሚመለከት ተቃውሞ አደባባይ የወጡ ሰልፈኞች ጋር በተያያዘ እንደዚሁም አመራሮች ታስረው ነበር እና እሱንም በሚመለከት በዚህ ጉዳይ ላይ መግለጫ እንዲሰጡን ወይም ጥያቄዎቹ ላይ ምላሽ እንዲሰጡን የኮሚኒኬሽን ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ጋር እየሞከርኩ ነበርና አሁን ማምሻውን አግኝቻቸው እሳቸውን በዚህ ላይ ምላሻቸውን ሰጥተውኛል። መጀመሪያ ግን ያነጋገርኩት አቶ ይልቃልን ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ፈቃደኛ ስለሆኑ እናመሰግናለን። የሰማያዊ ፓርቲ አባላትና የፓርቲያችሁ ልሳን ሆነው ነገረ የኢትዮጵያ ጋዜጣ አዘጋጅ እንደዚሁም የፓርቲያችሁ ሌሎች አባላት መታሰራቸውን ሰምተን ነበር። እውነት ነው ታስረዋል። እውነት ነው ጽዮን። ዛሬ ጠዋት በእኛ ሰዓት አቆጣጠር ከሁለት ሰዓት ጀምሮ አንዳንዶቹን ቤታቸውን ፈትሸው ሌሎችን ደግሞ ሌሎች አባሎቻችን ፍርድ ቤት ቀጠሮ ነበረ። ዛሬ የነ ሸዋስ አሰፋና የእነ ብሌን ቀጠሮ በሁለት ችሎት የተለያየ ቦታ። ከዛ እየለቀሙ ነው የወሰዷቸው። በአጠቃላይ ነገረ ኢትዮጵያ ጋዜጣ ዋና አዘጋጅ የነበረውን ጌታቸው ሽፈራውን እና ሌሎች ሶስት አባላትን ቴዎድሮስ አስፋው፣ ድሚያስ ጸጋይ እና ዳንኤል ተስፋ የተባሉ ሶስት አባሎቻችንም በአጠቃላይ ከጋዜጠኛው ጋር አራት ሰዎችን በዛሬው ዕለት አስረዋል። ታስረው የተወሰዱት የት ነው? የተወሰዱበትን ቦታ መናገር አይፈልጉም። ሊከተሏቸው ቤተሰቦቻቸውም አይፈቅዱም። ነገር ግን የሚሉት ነገር ምንድን ነው? ከአርባ ስምንት ሰዓት በኋላ ማዕከላዊ መጣችሁ መጠየቅ ትችላላችሁ ነው የሚሉት እንጂ በትክክል የወሰዱበትን ቦታ አይናገሩም። ሲወስዷቸውም ሰው እንዲያያቸው አይፈልጉም። ለመታሰራቸው የተጠቀሰ ምክንያት አለ፣ ለእኛ ግልጽ የሆነ ነገር የለም። ብቻ የምናውቀው ነገር ቤታቸውን ፈትሸው ሰዎቹን ማሰራቸውን እንጂ ከ በግልጽ በዚህ ምክንያት ነው የታሰሩት እዚህ ቦታ ነው የሚታሰሩት ነገር በግልጽ የተነገረ ነገር የለው። የታሰሩት ልጆች በምን ስራ ላይ ነው የሚሳተፉት? ምንድን ነው የሚሰሩት? ፓርቲ ውስጥ በፓርቲው ውስጥ ከባድ እና ትልቅ ንቁ አስተዋጽኦ ያላቸው እና በተግባር ውስጥ ፓርቲውን በተለይ ሀገር አቀፍ ንቅናቄዎችን በሚያደርግበት ጊዜ በምርጫም ወቅት ሰላማዊ ሰልፎች ሲኖሩ ባነሮች በማዘጋጀት በማህበራዊ ድረገጾች መልእክቶች በማስተላለፍ እንዲሁም በሀገር ደረጃ የተፈጠሩ ችግሮች ሲኖሩ ለምሳሌ በዚህ በሀገራችን በተፈጠረው ረሃብ ምክንያት የተሰደዱና ወደ ከተማ የገቡ ሰዎችን ለሚዲያ በማጋለጥ ፎ በማንሳት ኢንተርቪው በማድረግ ጋዜጠኛውን ጨምሮ እነዚህም ወጣቶች ትልቅ አስተዋጽኦ የነበራቸው ናቸው። አሁንም በዚህ በኦሮሚያ ውስጥ የነበረውን በመንግስት የተወሰደ የጅምላ ግድያን በማውገዝ መረጃዎችን በማስተላለፍ ንቁ ተሳትፎ የነበራቸው ናቸው። እንዲሁም ባለፈው በሊቢያ ወገኖቻችንን አይሲስ ባረደ ጊዜ በተጠራው ሰላማዊ ሰልፍ ላይ ተገኝታቸዋል ተብለው በተለይ ሶስቱ ልጆች ታስረው የተፈቱ ልጆች ናቸው እና በአጠቃላይ በኢትዮጵያ ፖለቲካ ላይም በሰማያዊ ፖለቲካ ላይም ትልቅ ተሳትፎና እንቅስቃሴ የሚያደርጉ ወጣት ልጆች ነበሩ።